ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ መጋቢት 1 ቀን 2007 ዓ ም ምሽት ፕሮግራም አስተናጋጆቻችሁ ሰለሞን ክፍሌና ሄኖክ ሰማግዜር ነን። አሁን በቅድሚያ ያለም ዜና። አንድ የዩናይትድ ስቴትስ የመኪና አምራች ኩባንያ በኢትዮጵያ በኤሌክትሪክ ኃይል የሚሰሩ መኪናዎችን ለመፈብረክ የመግባቢያ ሰነድ ፈረመ። ግሎባል ኤሌክትሪክ ትራንስፖርት ጂኢቲ ከመስፍን ኢንዱስትሪያል ኢንጂነሪንግ ኩባንያ ጋር በትናንትናው ዕለት የተፈራረመው ስምምነት በመቀሌ ከተማ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ለማምረትና ከተባበሩት የነዳጅ ዘይት አምራች ኩባንያዎች ጋር መኪናዎቹ በኤሌክትሪክ ኃይል የሚሞሉባቸው አገልግሎቶች እንዲሰጡ የሚያደርግ ነው። የኩባንያው ስራ አስኪያጅም በኢትዮጵያ ከዩናይትድ ስቴትስ ፕሬዚዳንት አምባሳደር ፓትሪሺያ ሐስላክ ጋር በመሆን ስራቸውን ለፕሬዚዳንት ሙላቱ ተሾመ አቅርበዋል። የዛምቢያው ፕሬዚደንት ኤድጋር ሉንጉ በአደባባይ ተዝለፍልፈው ከወደቁ ከሁለት ቀናት በኋላ ወደ ደቡብ አፍሪካ ለህክምና ምርመራ መጓዛቸው ተገልጿል። ፕሬዚደንት ሉንጉ በዛሬው ዕለት በዛምቢያ መዲና ሉሳካ በሰጡት ቃል ከሆስፒታል ከወጡ በኋላ እንደተሻላቸው ተናግረዋል ሆኖም የቀዶ ጥገና ወይንም ሌላ አይነት ሕክምና ያስፈልጋቸው እንደሆነ ለማረጋገጥ ተከታታይ ሕክምና እንደሚያሻቸው ገልጸዋል። የዛምቢያ ፕሬዚደንት ቢሮ ይፋ ባደረገው መግለጫ ፕሬዚደንት ሉንጉ ያደረባቸው ህመም በምግብ መውረጃ ቧንቧ መጥበብ የተነሳ ምግብና ውሃ በቀላሉ እንዳይወርድ የሚያደርግ እንደሆነ ገልጾ በሽታው የደረት ህመም እንደሚያስከትል ተናግሯል። ዛምቢያውያን ባለፉት ሰባት ዓመታት ውስጥ ሁለት ፕሬዝደንቶቿ በስልጣን ላይ ሳሉ ባደረባቸው ህመም ሕይወታቸው አልፏል። የቀድሞ ፕሬዝደንቶች ሌቪ ሙዋናዋሳ በ2008 እንደ አውሮፓውያን ዘመን አቆጣጠርና ማይክል ሳታ ባለፈው ዓመት በህመም ማለፋቸው አይዘነጋም። የወቅቱ ፕሬዝደንት የ58 ዓመቱ ልንጉ ወደ ደቡብ አፍሪካ ሲያመሩ በሕይወት የመመለስ ተስፋለኝ፣ ሞትን ማን ይወዳል ሲሉ ቀልደዋል። በግብጽ በሳይናይ ሰርጥ በዛሬው ዕለት ፈንጂዎችን የጫነ መኪና በፖሊስ ጣቢያ ላይ ባደረሰው ፍንዳታ አንድ ሰው ሲሞት ሌሎች 24 የፖሊስ ባልደረቦች መቁሰላቸውን የሀገሪቱ የጸጥታ ባለሥልጣናት አስታወቁ። የደህንነት ሠራተኞች እንደገለጹት መኪናው ወደ ፖሊስ ጣቢያው ሲገሰግስ እንዲቆም ቢጠየቅ አልቆም በማለቱ በአሽከርካሪው ላይ የሩምታ ተኩስ ከፍተዋል። በተኩሱ መሀል ፈንጂው ፈንድቶ አንድ በአካባቢው የነበረ ሰላማዊ ሰው መግደሉን ባለሥልጣናት አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል አልተገኘም። የቀድሞዋ የአይቮሪኮስ ቀዳማዊት እመቤት ሲሞን ባግቦ ከአራት ዓመታት በፊት በሀገሪቱ የተካሄደውን ፕሬዝደንታዊ ምርጫ ተከትሎ ከተቀሰቀሰው ሁከት ጋር በተያያዘ የሐያ ዓመታት እስራት ተበየነባቸው። በመዲናዋ ቢጃ በዛሬው ዕለት ያስቻለው ፍርድ ቤት ሚስ ባግቦ የታጠቁ ወሮበሎችን በማደራጀት የሀገሪቱ የጸጥታ አካላት ሥራቸውን እንዳይሰሩ አድርገዋል በዚህም ተግባራቸው ከ ሦስት ሺህ በላይ ሰዎች ለሞቱበት ውከት ተጠያቂ ናቸው ሲል ፍርድ ቤቱ በሀያ ዓመታት እስራት እንዲቀጡ በይኖባቸዋል። ባለቤታቸው ሎራ ባግቦም በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ላይ ክስ ተመስርቶባቸው በእስር ላይ ይገኛሉ። በ202 ዓ ም የተካሄደውን የአይቮሪኮስ ፕሬዝንታዊ ምርጫ ያሸነፉት አላሳ ዋታራ ሲሆኑ ሚስተር ባግቦና ባለቤታቸው የምርጫውን ውጤት ባለመቀበላቸው በሀገሪቱ ሁከት ሰፍኖ እንደነበር አይዘነጋም። በዓለማችን የወባ በሽታን ለመዋጋት የሚካሄደው ፍልሚያ የድል ውጤት እየተሰማበት ነው። በወባ ምክንያት የሚሞቱት ሰዎች ቁጥር ለ50 ከመቶ በሚጠጋ አሐዝ ቀንሷል። የዓለም የጤና ድርጅት ደብልዩ ኤች ኦ እንዳስታወቀው ከሰሃራ መለስ ባሉት የአፍሪካ ሀገሮች ደግሞ ከዚያ በበለጠ ወርዷል። ወደ አራት ሚሊየን የሚገመቱ ሰዎች ሕይወት ተርፈዋል ይላል አብዛኞቹም የአፍሪካ ህጻናት ናቸው። የአሜሪካ ድምፅ ዘጋቢ ካሮል ፒርሰን የወባ በሽታን መከላከልን በሚመለከት ስለተገኘው ስኬትና ሊያሰናክሉት ስለሚችሉት እንቅፋቶች ያዘጋጀችውን ዘገባ አዳነች ሳይት ታቀርበዋለች። ወባን የመከላከሉ ጥረት በአብዛኛው እንዲህ አይነት ስኬት ያገኘው ካለፈው አስርተ ዓመት ወዲህ ሲቀርብ በቆየው ትልቅ ረድኤት ምክንያት ነው። ትልቁ ረድኤት የተገኘው ጆርጅ ዳብሊው ቡሽ ወባን ለመከላከል አዲስ እቅድ ባወጡበት ወቅት ነው። የጆርጅ ቡሽ እቅድ ለአጎበሮችና ለመድኃኒት የሚሆን በሚሊዮኖች የሚቆጠር ዶላር አበርክቷል። የአካባቢ የጤና ሰራተኞችን የወባ በሽታን ከሌላው ህመም እንዴት መለየትና ማከም እንደሚቻል ያሰልጥኗል። ፈጣን ምርመራ ለማድረግ መቻሉም ትልቅ አስተዋጽኦ ማድረጉን ወባን ለማጥፋት በዓለም አቀፍ ደረጃ የሚደረገውን ጥረት የሚመሩት ዶክተር ናፎ ትራውሬ ገልጸዋል። ኢን ኤኒ ሲንግል ቪሌጅ ዩን ዩዝ ቴስት በእያንዳንዱ መንደር ምርመራ በማድረግ ከ10 እስከ 15 ደቂቃ ባለው ጊዜ ውስጥ ውጤትን በማወቅ ማንኛውንም የታመመ ሰውን ማከም ይቻላል ነበር ያሉት የቀድሞ ፕሬዝደንት ቡሽ በወባ በሽታ የሚሞቱ ሰዎች ቁጥር በአንድ ሶስተኛ ለመቀነስና እንደ አውሮፓ አቆጣጠር እስከ 2050 ዓ.ም ባለው ጊዜ ውስጥ በ35 ዓመታት ውስጥ ማለት ነው በሽታውን ለማጥፋት ዓላማ ለስድስት ዓመታት ያህል ገንዘብ ሰጥተዋል ያም ሆኖ ግን የገንዘብ እጥረት እንዳለ ናፎ ትራውሬ አውስተዋል ወባን ለመከላከል በዓለም ደረጃ የሚካሄደው ትግል ስኬት እንዲያገኝ ከሚያስፈልገው ገንዘብ በአምሳ ከመቶ እጥረት አለብን ያሉት ዶክተር ናፎትራውሬ እስካሁን ባለው ጊዜ የተገኘውን ስኬት ሊንዱ የሚችሉ ሁለት ነገሮች እንዳሉ ናፎ ትራውሬ ሲያስረዱ፣ አፍሪካ ውስጥ ያሉት የወባ ትንኞች መድኃኒቱን የመቋቋም አቅም አዳብረዋል። በእስያ ሀገሮች ደግሞ ትንኞቹ አርቴሚሲኒንን የተባለውን ዋናውን የወባ መድኃኒትን መቋቋም እንደጀመሩ ዶክተር ፋጡማ ናፎ ትራውሬ አስገንዝበዋል። አድማጮች፣ ይህ ዜና የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢራን የውጭ ጉዳይ ሚኒስትር ሚኒስቴር በዛሬው ዕለት እንዳስታወቁት ይቅርታ። የኢራን የውጭ ጉዳይ ሚኒስትር በዛሬው ዕለት እንዳስታወቁት ከዩናይትድ ስቴትስ ኮንግሬስ የማስጠንቀቂያ ደብዳቤ ደርሷቸዋል። ኢራን ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደር ጋር የኑክሌር ስምምነት ላይ ለመድረስ በድርድር ላይ ሳለች ከኮንግሬሱ ሪፐብሊካን ሴናተሮች የደረሰው ደብዳቤ ማንኛውም አይነት ስምምነት ፕሬዚደንት ኦባማ የሥልጣን ዘመናቸው ሲያበቃ ኮንግሬሱ እንደሚሰርዘው የሚተነትን ነው ብለዋል። ይህም መተማመንን የሚያጠፋ እንደሆነ ባለሥልጣኑ አስታውቀዋል። የውጭ ጉዳይ ሚኒስትር ሞሐመድ ዛሪፍ በዛሬው ዕለት ሲናገሩ በ47ቱ የዩናይትድ ስቴትስ ሴናተሮች የተፈረመው ደብዳቤ የዲፕሎማሲ ፕሮቶኮልን የሰበረ እና ዩናይትድ ስቴትስን እንዳናምን የሚያደርግ ነው ብለዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን የደብዳቤውን መጻፍ ሲያወግዙ ለ36 ዓመታት በሴናተርነት ያገለገሉበትን ተቋም መልካም ስም የሚያጎድፍ ነው ብለዋል። የዋይት ሐውስ ቤተ መንግሥት ቃል አቀባይ ጆሽ ኤርነስት በዛሬው ዕለት በሰጡት መግለጫ ደግሞ የሪፐብሊካኑ ደብዳቤ ወደፊት በሚንቀሳቀስ ሂደት ማጥ ውስጥ ለመዝፈቅ ያለመ ነው ብለዋል። የዩናይትድ ስቴትስ መንግሥት ከሌሎች አምስቱ ሀያላን ሀገሮች ጋር በጥምረት ከኢራን መንግሥት ጋር ድርድር መጀመሩ ይታወሳል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የራሻ መንግስት በዩክሬን ድንበርን ለማካለል ያወጣውን ስልት አስመልክቶ ከአውሮፓ ምክር ቤት መሪ ዶናልድ ታስክ ጋር በዛሬው ዕለት በዋሽንግተን ዲሲ ተገናኝተው ተወያይተዋል። ሚስተር ኦባማ የውይይቱ አትኩሮት የዩናይትድ ስቴትስና የአውሮፓ የጸጥታ ፈተናዎች ላይ የሚያተኩር እንደሆነ ገልጸዋል። በጋራ የጸጥታ ፈተናዎቻችንን አስመልክቶ ውይይት የምናደርግበት ዕድል ተፈጥሯል። በዩክሬን ብቻ ሳይሆን በሊቢያ ያለውን ሁኔታ፣ በኢራቅ አይሲልን ለመዋጋት የምንፈጥረው የተቀናጀ ግንባርና ወደ ሶሪያ ደግሞ ባዕዳን ተዋጊዎች ድንበር ተሻግረው ወደ ሀገሪቱ እንዳይገቡ፣ በዚያ የሚገኙት ተዋጊዎች ደግሞ ከዚያ እንዳይወጡ የማድረግ ስራዎች ላይ እንመክራለን። አውሮፓና ዩናይትድ ስቴትስ በተለይ ታጣቂዎች በዜጎቻችን ላይ ሊደቅኑ የሚችሉት የደህንነት ስጋቶች ላይም አትኩሮት እናደርጋለን። ሁለቱ መሪዎች ዩናይትድ ስቴትስ እና አውሮፓ ሊፈርሙት የሚችሉት የንግድ ስምምነት ላይም ይወያያሉ። የአውሮፓ ምክር ቤት ፕሬዝዳንት ዶናልድ ታስክ እንዲህ ብለዋል። ሶስት ጉዳዮች ላይ አትኩሮት የማድረግ ፍላጎት አለኝ በራሽያና ዩክሬን መካከል ያለውን ጉዳይ የቅድሚያ ዝግጅት ማድረግ፣ የእስላማዊ መንግስት የተባለው ድርጅት የደቀነውን የደህንነት ስጋት፣ የሊቢያ ጉዳይ፣ የመጨረሻው ደግሞ ቲቲአይፒ ማለትም የአትላንቲክ ውቅያኖስን አቋርጦ የሚፈረመው የንግድና መዋለ ንዋይ ስምምነት ይሆናል። ይህ በእንዲህ እንዳለ በዛሬ ዕለት ከዩናይትድ ስቴትስ የመከላከያ መስሪያ ቤት የወጣ መረጃ እንደሚያመለክተው በባልቲክ ሀገሯ ላቲቪያ የዩናይትድ ስቴትስ ጦር 750 ታንኮችና ሶስት ሺህ ወታደሮችን አሰማርቷል። የሰራዊቱ ሶስተኛው ክፍለ ጦር በመጪው ሳምንት ከላቲቪያ፣ ሊቱዌኒያ እና ኢስቶኒያ ኃይሎች ጋር ወታደራዊ ልምምድ ያደርጋሉ ተብሏል። በሚያንማር የትምህርት አሰጣጥ ለውጥ እንዲደረግ የጠየቁ ተማሪዎች በዛሬው ዕለት ያካሄዱትን ሰላማዊ ሰልፍ ፖሊስ በትኗል። የውከት አስወጋጅ ፖሊስ ተማሪዎቹን በቆመጥ በመደብደብ ተከልለው ከቆይበት ካባ አባሯል። በርካታ ተማሪዎችም በፖሊስ እየተደበደቡ ወደ ግልጽ ተሽከርካሪ ሲጫኑ ታይቷል። የሰልፉ አስተባባሪ ለቪኦኤ በሰጡት ቃል በትንሹ 32 ተማሪዎች ታስረዋል፣ በርካቶች ቆስለዋል። በስተ መጨረሻም በአርጀንቲና ደቡባዊት ግዛት በደረሰ አንድ የሄሊኮፕተር አደጋ ሶስት ታዋቂ ፈረንሳያዊ ስፖርተኞችን ጨምሮ አስር ሰዎች መገደላቸው ታወቀ። አደጋው የደረሰው አንድ የቴሌቪዥን ዝግጅት በመቅረጽ ላይ ሳሉ እንደሆነ ታውቋል። ድሮፕድ የተባለ የቴሌቪዥን ዝግጅት በመቅረጽ ላይ ሳሉ ሕይወታቸው ያለፈው ስፖርተኞች የኦሎምፒክ ዋናተኛዋ ካሚል ሙፋ፣ ቦክሰኛ አሌክሲስ ቫለንታይን እንደዚሁም ፍሎረንስ አርቱ ናቸው። የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ በአደጋው የተነሳ ያደረባቸውን ሀዘን ገልጸዋል። አድማጮች ለምሽቱ ያሰናዳናቸው ዜናዎች እነዚሁ ናቸው። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ናይጄሪያውያን ሙስሊም ስደተኞች ካሜሩን ውስጥ እየተገለሉና እየተሸማቀቁ መሆናቸውን ይናገራሉ። የምፈራው ጎረቤታችን ናይጄሪያ ውስጥ እየሆነ ያለውን ስለማይ ነው። ቦኮ ሐራም እዚያው ናይጄሪያና ካሜሩን ውስጥም በምስኪን ሰዎች ላይ የሚያደርሰውን ጭፍጨፋና መከራ ስለማይ ነው እስላማውያን ጽንፈኞች በሌሎች አገሮች ውስጥ የሚያደርጉትን ሁሉ ስለማይ ነው። አንድ ካሜሩናዊ የማኅበረሰብ ጥናትና ሥራዎች ባለሙያ ናቸው የሰማችኋቸው፣ በመጽሔት ዘገባለን። አሁን የዕለቱ አብይ ርዕስ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በነዘላለም ወርቃገኘሁ የክስ መዝገብ ከተከሰሱት መካከል ከሦስተኛ እስከ አምስተኛ ባሉት ላይ የቅጣት ውሳኔ ሰጠ። ተከሳሾቹ በበኩላቸው ፍርድ ቤቱ አፍኖናል ሲሉ ዛሬም ተቃውመዋል። ፍርድ ቤቱም ሌላ የጥፋተኝነት ውሳኔ ሰጥቷቸዋል። መለስካቸዋማ ፍርድ ቤቱ ተጨማሪ ትዕዛዞችንም ማስተላለፉን ጠቅሶ ተከታዩን ከአዲስ አበባ ልኳል። ፍርድ ቤቱ የተከሳሾችን በችሎቱ መገኘት ካረጋገጠ በኋላ በሁለት ጉዳዮች ላይ ውሳኔ እንደሚሰጥ አሳውቋል። በመጀመሪያም የካቲት 27 ቀን 2007 ዓም በዋለው ችሎት በእነዚህ ዓለም ወርቅ ያገኘው መዝገብ ከተከሰሱት ተከሳሾች መካከል ከሶስተኛ እስከ አምስተኛ የተመለከቱት ተከሳሾች ማለትም አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሽዋስ አሰፋ ፍርድ ቤቱን በመድፈር የጥፋተኝነት ውሳኔ የተላለፈባቸው በመሆኑ ዛሬ የቅጣት ውሳኔ እንደሚሰጥ ገልጿል። በዚህ መሰረት ፍርድ ቤቱ ተከሳሾቹ ይህንን ችሎት በማንጓጠጥ በማሽሟጠጥ እና ሁከት በመፍጠር ስራውን ማደናቀፋቸውን አስታውሶ ጥፋተኛ እንዳላቸውና የሀገሪቱን የቅጣት አሰጣጥ ሕግና ደንብ አገናዝቦ እያንዳንዳቸው በሰባት ወር ስርዓት እንዲቀጡ እንደተፈረደባቸው አስታውቋል። በፍርዱ ቅሬታ ካላቸው ይግባኝ ማለት እንደሚችሉም ፍርድ ቤቱ ገልጿል። ፍርዱ ተነቦ እንዳበቃም ሶስቱም ተከሳሾች በአንድነት አጨብጭበዋል። ከፍርድ ቤቱ ይህ ድርጊት ትክክል እንዳልሆነ ሲገለጽላቸው በተከሳሾችና በፍርድ ቤቱ መካከል መደማመጥ እስከሚያዳግት ድረስ ውዝግብ ተፈጥሯል። ጥቂት አፍታ እንደተገኘም ፍርድ ቤቱ በሦስቱ ተከሳሾች አሁንም ለችሎቱ ክብር በመፈግና ስራውንም በማወቅ ጥፋተኛ ናችሁ ብለናል ሲል ተጨማሪ ጥፋተኝነት ውሳኔ ሰጥቷል። የዚህን ጊዜ አራተኛ ተከሳሽ አቶ አብርሃ ደስታ የሚናገሩት እንዳላቸው ፈቃድ ጠይቀው እድሉ እንደተሰጣቸው እኛ የደፈርነው ችሎት አሻንጉሊት ችሎት ስለሆነ የተደፈረ ችሎት የለም ሲሉ የመሀል ዳኛው አስቆመዋቸዋል። አሁን እኛን እየሰደቡ ስለሆነ ወደ ፖሊስ ሄዳችሁ ቃላችሁን ትሰጣላችሁ። አሁን ያሉትን እዚህ በፍርድ ቤቱ መቅረጽ ድምፅ እንዲቀረጽ እንደገና ደግሞ ይናገሩ ብለዋቸዋል። አቶ አብርሃ ደስታ ግን በችሎት ፊት የተናገርኩት ስለሆነ እንደገና መናገር አያስፈልገኝም ሲሉ መልሰዋል። ሦስተኛ ተከሳሽ አቶ ዳንኤል ሽበሽም ይህ ችሎት ፍትህ ነፍጎናል ፍትህ ተጠምተናል ሲሉ ተሰምተዋል። አምስተኛ ተከሳሽ አቶ የሸዋስ አሰፋ በበኩላቸው ያጨበጨብነው ስለታፈን ነው፣ ሕገ መንግሥታዊ መብታችንን ተነፍገናል ሲሉ አማረዋል። የፍርድ ቤቱ የግራ ዳኛ ተከሳሾቹን ካስቆሙ በኋላ የግል ስሜታችሁን እዚህ ማስተናገድ አንችልም። ይህ ፍርድ ቤት የሚሠራው በሕግና በሥነ ሥርዓት ብቻ ነው። አቤቱታ ካላችሁ በጠበቆቻችሁ አማካይነት ብታቀርቡት ለሁሉም ይበጃል እኛ ግን ከማንም ጫና እንደሌለብን እንድታውቁልን ብለዋል። ከዚህ በኋላ ሶስቱ የቅጣት ውሳኔያቸውን ለመስማት ሐሙስ መጋቢ ሶስት ቀን 2007 ዓ.ም እንዲቀርቡ ትዕዛዝ ሰጥቷል። ሁለተኛ ተከሳሽ አቶ ሀብታሙ አያሌው አቤቱታ እንዳላቸውና እንዲሰሙ ፍርድ ቤቱን በጠየቁት መሠረት እድሉ ሰጥቷቸዋል። እርሳቸውም እንዳሉት ቀደም ሲል በማረሚያ ቤት አስተዳደር ይፈጸምብናል ያሉትን አቤቱታ ለፍርድ ቤቱ ባቀረቡበት ወቅት የፍርድ ቤቱ የመሀል ዳኛ ማረሚያ ቤቱ ሊበቀላችሁ ይችላል ያሉትን አስታውሰው በማረሚያ ቤት የእኔ የደህንነት ጉዳይ እጅግ አሳሳቢ እንደሆነ በዚህ ፍርድ ቤት እንዲመዘገብልኝ ሲሉ አመልክተዋል። ፍርድ ቤቱም አቤቱታቸውን በጠበቃቸው በኩል በጽሁፍ እንዲያቀርቡ ትዕዛዝ ሰጥቷል። በዚሁ መዝገብ የሰባተኛ ተከሳሽ አቶ አብርሃም ሰለሞን ክስ እንዲሻሻል ለአቃቤ ሕግ የተሰጠውን ትዕዛዝ በመመርኮዝ የተሻሻለው ክስ እንዲቀርብለት ፍርድ ቤቱ ቢጠይቅም ለዛሬ እንዳልደረሰለት አቃቤ ሕግ መልስ ሰጥቷል። ይህም ክስ ተሻሽሎ ለመጋቢት ሶስት ቀን 2007 ዓ.ም እንዲቀርብ የመጨረሻ ትዕዛዝ ሰጥቷል። አቃቤ ሕግ በዚህ የክስ መዝገብ በሽብር ወንጀል የከሰሳቸው ዘላለም ወርቅ አገኘሁ፣ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ የሸዋስ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋ የተፈሪ መሆናቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ከምሽቱ 3ት ሰዓት ከ17 ደቂቃ ሆኗል። ተከታዩ ዘገባ የምጣኔ ሀብት ሁኔታን ይመለከታል። ኬንያ በኢኮኖሚው ዘርፍ ከሀያዎቹ የዓለም ፈጣን ታዳጊ ሀገሮች ተርታ ሶስተኛ ወጥታለች። ይህ ደረጃ የተገለጸው ብሉምበርግ እንደ አውሮፓውያን ዘመን አቆጣጠር የ2015 ጥናቱን ይፋ ባደረገበት ዝርዝር ውስጥ ነው። በዚህ ደረጃ ታዲያ ቻይና አንደኛ፣ ፊሊፒንስ ሁለተኛ በሆኑበት ዝርዝር ውስጥ ኬንያና ናይጄሪያ ብቻ ናቸው ከአፍሪካ ሀገሮች መካከል የተመረጡት። ይሁንና ኬንያ ውስጥ የስራ አጡ ቁጥር በከፍተኛ ደረጃ ማደጉ ተመልክቷል። እንዲያውም አንዳንድ ድርጅቶች ዩናይትድ ስቴትስ ወሳኝ የሆነውን የንግድ ስምምነት ካላደረሰች አስደንጋጭ አደጋ ይከሰታል በማለት ያስጠነቅቃሉ። ከናይሮቢ የደረሰንን የሌኒ ሩቫንጋን ዘገባ አዲሱ አበባ ያቀርበዋል። ናይሮቢ ውስጥ በሚገኘው ኃላፊነቱ የተወሰነ ዩናይትድ ኤሪያን የጨርቃጨርቅ ፋብሪካ ያሉት የስፌት መኪናዎች ድምፅ በአካባቢው ያስተጋባል። ሰራተኞቹ የጊዜ ገደባቸው እንዳያልፍ የተባሉ ምርቶችን ለማድረስ ጥድፊያ ላይ ናቸው። ከተቋቋመ 13 ዓመት የሞላው ይህ ፋብሪካ ወደ 10 ሺህ ሠራተኞች አሉት። የወር ገቢያቸው ደግሞ በአማካኝ 150 ዶላርስ ነው። አብዛኛው የዚህ ፋብሪካ ገቢ ወደ ውጭ በሚልከው ምርት ላይ የተመሠረተ ሲሆን በየወሩ ግምቱ 10 ሚሊዮን ዶላርስ የሆነ ምርት ዩናይትድ ስቴትስ ለሚገኝ ደንበኞቹ ይልካል። ዩናይትድ ኤሪያን የጨርቃጨርቅ ፋብሪካ በአጎዋ ማለትም በአፍሪካ የእድገት ዕድሎችና ተጠቃሚነት ሕግ አማካኝነት ከቀረጥ ነጻ የሆኑ ሸቀጦችን ወደ ዩናይትድ ስቴትስ የመላክ ዕድልን አትርፏል። ይህ ዕድል ግን ሊቀየር ይችላል። ለምን? ፕሮግራሙ የሚሠራው እስከ መጪው መስከረም ብቻ በመሆኑ ፓንክጃግ ቤዲ የዩናይትድ ኤሪያን የጨርቃጨርቅ ፋብሪካ መስራችና ባለቤት ናቸው። የአገዋ ፕሮግራም ካልታደሰ ፋብሪካችን ትልቅ ቀውስ ውስጥ ይገባል ይላሉ። አደጋ ነው። ሁላችንም ድጋፍ እያሰባሰብን በምንችለው ሁሉ ግፊት እያደረግን ነው። እንደ እውነቱ ከሆነ ራሱ የኬንያ መንግሥትም እየተከታተለ ነው፣ እና ካልተሳካ እኛም የለንም። ይኸው ነው፣ በቃ ሥራውን እናጣለን። የማኅበራዊና የደህንነት ቀውስ ይፈጠራል። የብሉምበርግ ጥናታዊ ዘገባ ከአምሳ ሰባት አገሮች መካከል ኬንያን የስድስት ከመቶ እድገት ቢሰጣትም የሥራ እጡ ቁጥር ግን ከፍተኛ ደረጃ ላይ ደርሷል እና ከአርባ ከመቶ በላይ ኬንያውያን ዛሬ በድህነት ውስጥ ናቸው። የንግድ ስምምነቱን አለማግኘት ደግሞ ይህን ሁኔታ በባሰ ደረጃ የከፋ ያደርገዋል። የኢኮኖሚ ተንታኝ አሊ ካህን ሳችሁ አጎዋ ለኬንያ ኢኮኖሚ የሥራ ዕድል ይፈጥራል፣ ገቢዋንም ያሳድጋል ይላሉ። ኬንያ ከዚህ ቀደም በነበሩባት የፖለቲካ አለመረጋጋት፣ በየጊዜው በተከሰተባት የተፈጥሮ ድርቅና አሸባሪዎችን ባደረሱባት ጥቃት የተናጋባትን ኢኮኖሚ ለመመለስ በብርቱ ታግላለች። የአጎዋ ፕሮግራም ካለ ፈጣን የኢኮኖሚ እድገት እንደሚኖርም የንግዱ ማህበረሰብ በጽኑ ያምናል። የመጨረሻው የመጽሔት ዘገባ ላይ ደርሰናል። ከናይጄሪያው ጽንፈኛና የሁከት ቡድን ቦኮ ሐራም እየሸሹ ወደ ካሜሩን የሚገቡ ናይጄሪያውያን ስደተኞች መገለል እንደሚገጥማቸውና የሽብር ቡድኑ ደጋፊዎች የሆኑ ተደርገው እንደሚጠረጠሩ እየተናገሩ ነው። ጥርጣሬና ማግለሉ የሚደርስባቸው ከካሜሩናውያኑ ብቻ ሳይሆን በስደተኞች ሰፈሮች ውስጥ አብረዋቸው መኖር ከማይፈልጉ የራሳቸው ዜጎች ከሆኑት ናይጄሪያውያን ክርስቲያኖች ጭምር እንደሆነም ይገልጻሉ። ሞኪ ኤድዊን ኪንዜካ ከያውንዴ ያጠናቀረው ዘገባ አለ። ሰለሞን አባተ ለመጽሔት አዘጋጅቶታል። ራሽድ ራሺድ አቡ ሁዴፋ ፈረንሳይ ውስጥ የተወለዱ ሙስሊም ሰባኪ፣ ካሜሩን ዋና ከተማ ያውንዴ ውስጥ በሚገኘው ማዕከላዊ መስጂድ ቆመው ሰላምና መቻቻልን ያውጃሉ፣ ያስተምራሉ። አብዱላሂድ ዲያሎ ደግሞ ከናይጄሪያዊቱ ትውልድ ከተማቸው ዲክዋ ቦኮ ሐራምን ሸሽተው ካሜሩን ገብተዋል። እዚያ ግን ሰላም የላቸውም። ቦኮ ሐራም ነህ እያለ ቁም ስቅላቸውን ያሳያቸዋል። ሰው ብዙ ሰው እስላም ማለት ቦኮ ሐራም ወይም የተገላቢጦሹ እየመሰለው ሙስሊሞችን አያምንም። ቦኮ ሐራም ሙስሊም አይደለም። በሀገሩ ፉልፉል ዲያፍ ነው። አብዱላዬ ሮሮና ብሶታቸውን የሚናገሩት ማን ይሆን ግን? አብዱላዬን እንዲህ በቀላሉ የሚሰማና አምኖ የሚቀበል በሰሜን ናይጄሪያ የከሊፋ ግዛት አቆማለሁ እያለ ባለፉት ጥቂት ዓመታት ውስጥ እኮ የቦኮ ሐራም ዐመፃ፣ ሁከት፣ ግድያ፣ ጠለፋ፣ ውድመት፣ ስደት ከበቀለባት አገሩ ከናይጄሪያ ገንፍሎ ለካሜሩንና ሌሎችም ጎረቤቶቿ ተርፏል። ኬምዞጎ ቀበሌ ካሜሩን ከናይጄሪያ ጋር በምትዋሰንበት ሰሜናዊ ድንበር ላይ ይገኛል። ኡማሩን ጎምና በዚያ የሀገር ሽማግሌና አውራም ናቸው። ባይተዋር ሙስሊሞችን በሰፈራቸው ለማስተናገድ ፈቃደኛ አለመሆናቸውን ይናገራሉ። ምክንያቱም ናይጄሪያ ውስጥ ያላቸው ታሪክ የሁከትና የአመጽ ታሪክ ነውና ይላሉ። ከመንደራችን ውጡልን ብያቸዋለሁ። ምክንያቱም ናይጄሪያ ውስጥ መስጂዶችን፣ አብያተ ክርስቲያንና መንደሮችን እንደሚያቃጥሉ፣ ሰው እንደሚገድሉ ሰምቻለሁ። እኔ በማንኛውም ሙስሊም እንግዳ ላይ ጥርጣሬ አለኝ። የኅብረተሰብ ግንኙነቶች አጥኚና የማኅበራዊ ጉዳዮች ባለሙያው ማንጋ ፔጉይ የናይጄሪያ ሙስሊሞችን ሲያዩ እንደሚፈሩ ይናገራሉ። የምፈራው ጎረቤታችን ናይጄሪያ ውስጥ እየሆነ ያለውን ስለማይ ነው። ቦኮ ሐራም እዚያው ናይጄሪያና ከመሩን ውስጥም በምስኪን ሰዎች ላይ የሚያደርሰውን ጭፍጨፋና መከራ ስለማይ ነው እስላማውያን ጽንፈኞች በሌሎች አገሮች ውስጥ የሚያደርጉትን ሁሉ ስለማይ ነው። የናይጄሪያ ጉዳይ ከተነሳ የሚገለሉት ናይጄሪያውያኑ ሙስሊሞች ብቻ ሳይሆኑ እኮ የናይጄሪያ ክርስቲያኖችም ናቸው በጥርጣሬ ዓይኖች የሚገለመጡት መጠቋቆሚያ የሆኑት። ኤልያስ የጋ ናይጄሪያዊ ክርስቲያን ናቸው። ሁላችንንም ነው አንድ ላይ ጨፍልቀው የሚያዩን ሙስሊሙንም፣ ክርስቲያኑንም። አንዳንድ ያለብን ችግር ግን እኛ አንዳንድ ጊዜ በኮሐራም እያለ እነሱን ስንጠራቸው ይይዙና አስረው ለጸጥታ አስከባሪዎች ይሰጧቸዋል። እንዲህ ዓይነቱ እየተባባሰ የመጣ ማግለልና ማሸማቀቅ የሃይማኖት ተቋማቱ የመቻቻልን መልእክቶቻቸውንና ትምህርት እንዲያሰፉ እንዲያጠናክሩም አስገድዷቸዋል። የካቶሊክ ቤተ ክርስቲያኒቱ ጠቅላላ አገልግሎት ለሰላም መርሃ ግብሯ ባልደረባ የሆኑት ክርስቲያን ማኑባ ምክር ብጤ መልእክት አላቸው። ሰው የጸጥታ ጉዳዮቹን በአይነ ቁራኛ እየጠበቀ በተመሳሳይ ጊዜም እኮ እጅግ ለተጎሳቆሉትና መከራ ላዳሸቃቸው ናይጄሪያውያን ርህራሄን ሊያሳይ ይገባዋል ይላሉ። እጅግ በጣም አሳዛኝ ነው። ከሁሉም በመጀመሪያ ስደተኞቹ ሁሉንም ነገራቸውን፣ ኑሯቸውን ተነጥቀዋል። ሌላ መቆያ መንገድ የላቸውም። አሁን የቀራቸው የሚያስተናግዷቸው ማኅበረሰቦች ጸጋና ችሮታ ብቻ ነው፣ ምናልባትም የተቀባይ መንግሥታትን በጎ ፈቃድ። የያውንዴው ሙስሊም ማኅበረሰብ ቃል አቀባይ ሼኽ ኡማሩ ኢብራሂምም ከክርስቲያን ማኑባ ጋር ይስማማሉ። የናይጄሪያ ሙስሊሞች እየደረሰባቸው ያለውን ማግለልና ማመናጨቅ ለማሸነፍና ለማስቀረት የክርስቲያን ሙስሊም ትብብሩ እየተጠናከረ መሆኑን ሼኽ ኡማሩ ለቪኦኤ ገልጸዋል። We have talked of, about something which is essential, we can do it, it is the interreligious dialogue በጣም አስፈላጊና ልናደርገው በምንችለው ጉዳይ ላይ ተነጋግረናል። ይህም ሃይማኖቶችን ሁሉ አቀፍ ውይይት። ከክርስቲያኖች ጋር ተገናኝተናል። አብረንም እየጸለይን ነው። ልጆቻችንን ህዝባችንን በየመስጂዱና በየአብያተ ክርስቲያን ስለ ሰላም እያስተማርን ማድረግ የምንች ሁሉ ለማድረግ እየጣረን ነው። ይሁን እንጂ የሽብርና የሁከት ቡድኖቹ የሚያደርጉት ሁሉ የሚቀያይሯቸው ዘዴዎች የጥረቶቹን መንገዶች የሚያስተጓጉሉና የሚያደናቅፉ ፈተናና መከራን የሚያበዙ ናቸው። ባለፈው የካቲት ውስጥ እኮ ስደተኛ መስለው የገቡ ታጣቂና ተዋጊ የቦኮ አራም ቡድኖችን የካሜሩን ጦር ለቃቅሞ አስሯል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ሄኖክ ሰማ እግዜርነን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አሁን ከ በስልክ አስተያየቶቻችሁን ካደረሳችሁን አድማጮች ጥቂቶቹን እናሰማ። ኢትዮጵያ በሁለት ሺህ ሰባት አመተ ምህረት አምስተኛው ሀገር አቀፍ ምርጫ ላይ የምንሳተፍ ፖለቲካ ፓርቲ መሪዎች፣ አመራሮች፣ እጩዎች ነበርን፣ ግን የተለያዩ ችግሮች ገጥሞብናል እና እና ጠይቁን፣ ወላይታ አካባቢንን ጠይቁን እንናገራለን። እናመሰግናለን። ሀይ ቤ ድነስራ ባሉ ከአውስትራሊያ ትላንት ሴነፍስማ ብሔር በማርች ኤይት አስመልክቶ ያቀረበው ሀተታ

መስዋዕት የሆኑ ለሴቶች ነፃነት የታገሉ ብዙ ብዙ ታጋይ ሲ ያሉ የአቋራጭ መንገድ መርጣ የመጀመሪያ ገደል ውስጥ የገባቸውን ልጅ ማቅረብ ትክክል አይሆንም። ከዚህም አልፎ አንተ ሰራኸው ያቀረረቡ ሁኔታ አሁንም ቪኦኤ አምኔታነቱን እንዳጣ እንዲቀጥል እያደረግ ነው ሚዛን ያልጠበቀ ነው። አንተ ያልከው እንዳለ ሆኖ ግን ሌላ ሴት ሀገሮች በጣም ብዙ መስዋዕት ትንሽ ሰዎች ይ ታጋዮች ስለዚህ ክብር የበቁ ሰታ ታጋዮች ብታቀርቡ የበለጠ ይሆናል የሚል እምነት አለን። አመሰግናለሁ። አድማጮቻችንን፣ ለተሳትፏችሁ በጣም እናመሰግናለን። ይህ ነፃ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት እናበረታታለን። በስልክ መስመራችን 202205 9942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው። አድማጮቻችን፣ በኢሜል ደግሞ ለመላክ ለምትፈልጉ አድራሻችን ሆርን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው፣ ጻፉልን። በ25ና በ31 ሜትር ባንዶች አጭር ሞገድና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ዝባር አምሃሪክ ላይ እንገኛለን። አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ሆኗል። እዚህ ገደማ ሙዚቃን ጋብዛችኋ

Spuiți și niți timpuri, iți Ne Ne

ጥሩ ሙዚቃ ነበር የመረጥክልን ሄኖክ፣ እናመሰግናለን። ግሩም ዜማ ነው አይደለም ጋሻ ዋዳል። በጣም ልዩ ሙዚቀኛ ድምፁ ራሱ ጥሩ ዜማዎችና የአገር ባህል ዜማዎችን የሚያቀርበው ሰለሞን። ሙዚቃውን የመረጠልን እንኳ ንጉሱ ነገ ሆነው እናመሰግናለን ንጉሱ። መልካም። አሁን ለሰዓቱ ያሉንን አጫጭር ዜናዎችን እንስማ። አንድ የዩናይትድ ስቴትስ የመኪና አምራች ኩባንያ በኢትዮጵያ በኤሌክትሪክ ኃይል የሚሰሩ መኪናዎችን ለመፈብረክ የመግባቢያ ሰነድ ፈረመ። ግሎባል ኤሌክትሪክ ትራንስፖርት ጂኢቲ ከመስፍን ኢንዱስትሪያል ኢንጂኒሪንግ ኩባንያ ጋር በትናንትናው እለት የተፈራረመው ስምምነት በመቀሌ ከተማ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ለማምረትና ከተባበሩት የነዳጅ አምራች ኩባንያዎች ጋር መኪናዎቹ በኤሌክትሪክ ኃይል የሚሞሉበት አገልግሎት እንዲሰጡ የሚያደርግ ነው። የኩባንያ ዋና ስራ አስኪያጅም በኢትዮጵያ ከዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ ጋር በመሆን ለፕሬዝዳንት ሙላቱ ተሾመ ስራቸውን አቅርበዋል። የዛምቢያ ፕሬዚዳንት ኤድጋር ሉንጉ በአደባባይ ተዝለፍልፈው ከወደቁ ከሁለት ቀናት በኋላ ወደ ደቡብ አፍሪካ ለህክምና ምርመራ መጓዛቸው ተገለጸ። ፕሬዚዳንት ሉንጉ በዛሬው ዕለት በዛምቢያ መዲና ሉሳካ በሰጡት ቃል ከሆስፒታል ከወጡ በኋላ እንደተሻላቸው ተናግረዋል። ሆኖም የቀዶ ጥገና ወይም ሌላ አይነት ሕክምና ያስፈልጋቸው እንደሆነ ለማረጋገጥ ተከታታይ ሕክምና እንደሚያሻቸው ገልጸዋል። በግብፅ የሳይናይ ሰርጥ በዛሬ ሁለት ፈንጂዎችን የጫነ መኪና ወደ ፖሊስ ጣቢያ ገስግሶ ባደረሰው ፍንዳታ አንድ ሰላማዊ ሰው ሲሞት፣ ሌሎች 24 የፖሊስ ባልደረቦች መቁሰላቸውን የአገሪቱ የጸጥታ ባለሥልጣናት አስታውቀዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። በዚሁ ወደ ሁለተኛው አጋማሽ ዝግጅቶቻችን ተሸጋግረናል ቀዳሚው ሳምንታዊው ሐኪምዎን ይጠይቁ ነው የስኳር በሽታ ከጋንግሪን ጋር ያለውን ተያያዥነት አስመልክቶ ከአድማጭ ለቀረበ ጥያቄ ባለሙያ የሚሰጡትን ምላሽ ይዟል። ዝግጅቱ አዘጋጅና አቅራቢው አሉላ ከበደ ነው። ትንሽ ሰፋ አድርጌ ልጀምር። ስኳር በሽታ ብዙ ዓመታት አብሮ ከበሽተኛው ጋር ሲኖር ቀስ እያለ የሚያመጣቸው ችግሮች ወይንም ደግሞ ኮምፕሊኬሽንስ የምንላቸው አሉ። እነኚህም የአይን በሽታ አለ። የአይን ጀርባ ይጠቃል። ይሄ አንዱ ችግር ነው። የኩላሊት በሽታ አለ። ኩላሊት ሊጠቃ ይችላል። ከሱ ሌላ ደግሞ ቅድም እንዳልኩት እግር በተለይ የመቁሰል በሽታ አለ። እና በተለይ ዳያቤትስ ላይ ስናተኩር እግራቸው የመቁሰል ሁኔታ የሚያጋጠመው አንዱ ነርቫቸው ይጠቃል። እግር ላይ ያሉ ነርቮች እሾህ ሲወጋን፣ እሾህ እንደ ወጋን የምናውቀው ነርቮቻችን ስለሚሰሩ ነው። ነርቮቹ የማይሰሩ ከሆነ እሾህ ሲወጋን አናየውም፣ ይቆስላል፣ መቁሰሉንም አናየውም። ከዛ የባሰ ይሄዳል ማለት ነው። የደም ስሮችን በሚመለከት ጠቅሸዋለሁ። የደም ስር መጥበብ ከዛ ደግሞ የስኳር በሽተኞች ከስኳሩ ጋር በተያያዘ መልኩ የቁስል ቶሎ አለመዳን ችግር አላቸው። ትንሽም የተሰነጠቀች ነገር ሌላው ሰው ላይ ቶሎ ስትድን፣ አንዳንድ የስኳር በሽተኞች ላይ ቶሎ አይድንም። አንድ ፋክተር ነው። ከሱ ቀጥሎ ደግሞ የስኳር በሽተኞች ለኢንፌክሽን የተጋለጡ ናቸው። እነኚህ ተደምረው ናቸው እንግዲህ ይህንን የሚያመጡት። ወደ ጋንግሪን የሚሄዱት ግን ብዙ ጊዜ የደም ስር የተጠቃባቸው የደም ስር የጠበበባቸው ሁኔታዎች ናቸው እና እንግዲህ ምን ሁኔታ ነው የሚፈጥረው? ይሄንን ምንስ መደረግ ይችላል የሚሉ የተያያዙ ጥያቄዎች ይመስሉኛል። እንግዲህ ምንድን ነው አንዱ ስኳርን በደንብ ካልተቆጣጠር ነው እንደዚህ አይነት ነገር የማግኘት እድላችን ይሰፋል። ስለዚህ ስኳርን ነው በደንብ መቆጣጠር ያስፈልጋል። መጀመሪያው። ሁለተኛው ሐኪም የሚያዘውን ትዕዛዝ በደንብ መከታተል፣ የሐኪም ቀጠሮን መከታተል፣ ሐኪም ያለውን ነገር በሙሉ መከታተል አስፈላጊ ነው። ከሱ አልፎ ጥሩ የሆነ የእግር እንክብካቤ ማድረግ በተለይ እግር ስለሆነ የሚጠቃው በእንደዚህ አይነት በሽታ የእግር እንክብካቤ ያስፈልጋል። ምን አይነት እንክብካቤዎች? አካባቢውን ከቁስል ማጽዳት፣ የደም ዝውውሩ ጥሩ እንዲሆን ማድረግ። ምን አይነት ነገሮች ናቸው በተለይ ህሙማን ሊያደርጉ የሚችሏቸው? እንግዲህ በትንሽ ነገር ይጀምራል። አንዱ ምንድን ነው ጥፍር ከመቁረጥ ይጀምራል። ይገርምሃል እንደዚህ አይነት ነገር ጥፍር ሲቆረጥ በጥንቃቄ ነው መቆረጥ ያለበት። አንዳንድ ሰው የእግር ጥፍር ሲቆርጥ በጣም ያሳጥረውና በጣም ከማሳጠረው የተነሳ መብቀል ሲጀምር በአንድ ጥግ ወደ ስጋ ይገባና ቁስል ይፈጥራል። ምንም ችግር ያልነበረበት ሰው እንደዛም ይሆናል። ስለዚህ ጥፍር ሲቆርጡ ራሱ መቁረጥ አስፈላጊ ነው፣ ግን ከመጠን በላይ እስከ መጨረሻው ድረስ መቁረጥ አያስፈልግም። እንዲህ ትንንሽ ነገሮች የምናያቸው ናቸው። ከዛ ቀጥሎ የእግር ንጽህና መጠበቅ፣ በደንብ አድርገው ማድረቅ። ከታጠቡ በኋላ እግር መድረቅ አለበት፣ ካልሆነ በእግር ጣቶች መካከል ኢንፌክሽን የመፍጠር አዝማሚያ ያረጋል። በጣም በጣም አስፈላጊው ደግሞ ምቹ የሆነና ሰፊ ጫማ ማድረግ ነው። ብዙ ሰው ፋሽንም እየተባለ ጥብብ ያለ ጣቶችን ጭፍልቅ አድርጎ የሚይዝ ጫማ ስኳር በሽተኞች ላይ አንወደውም። ደም ዝውውር የሚያስተጓጉል ጥሩ ሁኔታ አይፈጥርም። ትክክል፣ የደም ዝውውርንም ጨምቆ በመያዝ በዛ ላይ ደግሞ ቆዳውንም ይጨመድደዋል። ነርቫቸው በተለይ ከተጠቃ አይሰማቸውም። ጤነኛ ሰው ሳታስበው ጫማ ቀርቅሮ ከያዘ ታውቀዋለህ፣ ታወጣዋለህ ጫማህን። የስኳር በሽተኞች እንደዛም ሁኔታ እያለ አያውቁትም፣ አንዳንዴና ቁስል ይሆናል። ስለዚህ አመቺና ሰፊ ጫማ ማድረግ እንዲህ የመሳሰሉ አጠቃላይ ጥንቃቄዎች። ከስኳሩም ሌላ ብዙ ጊዜ የደም ብዛትና የኮሌስተሮል በሽታዎች እነሱም የደም ቧንቧን የማጥቃት ባህሪ ስላላቸው በደንብ መቆጣጠር አለብን እና ከሐኪም ጋር የሚደረግ ነው። ሐኪም እያገዘ የደም ብዛትም የኮሌስተሮልም ከስኳሩ ጋር ተያይዘው ቁጥጥር ያስፈልጋል፣ ይህንን አይነት ሪስክ ለመቀነስ ዶክተር ኤልያስ እንግዲህ በመከላከሉ አስቀድሞ ሊደረጉ የሚችሉ በተለይ የስኳር ህሙማን ሊያደርጉ የሚገቡ ጥቃቅን የሚመስሉትን ጨምሮ ጥንቃቄዎችን በዝርዝር አስረድተውናል። ይህን ሁሉ አልፎ አደጋው ከከፋና ጋንግሪን የሚባለው የበሽታ ሁኔታ ከተፈጠረ የአንድ የሰውነት አካል ሴሎች ከሞቱ በኋላ የቀረው አማራጭ የቀዶ ህክምና ይመስላል ያን የተጎዳ አካል ቆርጦ መጣል ይመስላልና በስፋት የሚታየው ሌሎች አማራጮች ካሉም ህሙማን መረዳት ያለባቸው ይችላል የእግር ጣት የሚሆን የእጅ ጣት ወይም ሌላ የሰውነትን አካል ያህል ቆርጦ መጣል ቀላል አማራጭ አደለም ና ሊመጣ ከሚችለው ጉዳት ጋር ማመዛዘን ይህን ውሳኔ ሲወስዱ ቀድሞ ማወቅ ያለባቸው የሚገቡ ነገሮች ካሉ የመጨረሻዊ ከፋ ሁኔታ ከተፈጠረ በኋላ ያሉትን አማራጮች ቢመረምሩ ጥሩ ጋንግሪን የመጨረሻው ደረጃ ነው በትንሽ ቁስል ጀምሮ ሄዶ ሄዶ ጋንግሪን ይደርሳል ጋንግሪን ደረጃ ከተደረሰ ለዛ ቦታ ብቻ አይደለም ችግሩ የጋንግሪን እግርን ካጠቃ ስለ እግር አይደለም የምናወራ ያለ ነው። ጋንግሪን የተለያዩ አይነት ባክቴሪያዎችን የመሳብ ጠባ ያለው እና ኃይለኛ አይነት ኢንፌክሽኖች ብዙ ጊዜ እንደውም የማይታዩ ኢንፌክሽኖች ሁሉ ይመጡና ወደ ሰውነት ይሰራጫሉ። ወደ ሰውነት ከተሰራጨ መሞት ሁሉ የሚያመጣ ጉዳይ ሊሆን ይችላል። ስለዚህ ወደ ጋንግሪን ደረጃ ሳይደርስ ነው ዋናው እንቅስቃሴ መካሄድ ያለበት እና ቅድም እንደተናገርኩት። እግር ላይ ትንሽ ነገር ሲሰነጠቅ በተለይ ስኳር በሽታ ያለው አለመናቅ ያንን ነገር በደንብ እያዩ እየተንከባከቡ ካልዳነ ቶሎ ብሎ ሐኪም ጋር መሄድ መዳን፣ ካልዳነ አለመቆየት። እየተናቀ እየተናቀ ሄዶ ነው ኋላ የሚሄደ። ይሄ መጀመሪያው ነው። ከሱ ቀጥሎ ካልዳነ ሐኪም ጋር ይሄዳሉ። ሐኪሞች እንግዲህ መጀመሪያ ያው የቁስል ሕክምና ያደርጋሉ። ትንሽ አንቲባዮቲክ ለኢንፌክሽን የሚሆን መድኃኒት ይሰጣሉ። እንደገናም ትንሽ ቁስል ሲኖር ላላ ያለ ጫማ ማረቅ ቁስሉ እንዳይነካካ ከጫማ ጋር የመሳሰሉ ነገሮች ይደረጋል ግን እንዳልከው ሄዶ ሄዶ የጋንግሪን ደረጃ ላይ ከተደረሰ እንግዲህ ሁለት ሶስት ነገሮች አሉ መደረግ የሚችሉት አንዱ ምንድን ነው በተለይ የመጨረሻ ደረጃም ሳይደርስ የደም ቧንቧዎች ጠበው ከሆነ የማስፋት አይነት ቀዶ ህክምና ይደረጋል አንዳንዱ እንዲያውም በተለይ በፈረንጅ ሀገር በቱቦ ገብቶ ደም ቧንቧ ውስጥ የደም ቧንቧውን ከውስጥ የማስፋት በሽቦ ነገር የማስፋት ነገር ሁሉ ሊደረግ ይችላል። ካልሆነ ደግሞ የደንቧንባው ራሱ ተቆርጦ የሚቀየርበት ሌላ ደንቧንባ የሚመስል ነገር የሚገባበትና የደም ፍሳሽ የሚመለስበት ሁኔታ መፈጠር ይቻላል። ይሄ ሁሉ እንግዲህ ካልሆነ ቅድም እንዳልከው የጣት ወይም የእግር የመቆረጥ ሁኔታ ነው የሚመጣው። ግን አስፍቶ ነው ማየት ያለበት ሰው። ይገባኛል፣ እንኳንና እግር ጣትም ሲቆረጥ ቀላል ነገር አይደለም። ግን አንዳንድ ጊዜ ከህይወት ጋር ነው የምናወራ ያለ። ነው በተለይ ጋንግሪን ከሆነ እግሬን ባጣ ነው የሚሻለኝ ወይስ ጋንግሪኑ ሰውነቴን በኢንፌክሽን ቢያጠቃው ነው? ስለዚህ እንደዛም ተደርጎ ሴቭ የሚደረግበት ሁኔታ አለ እና እዛ ደረጃ ላይ ሳይደርስ እንግዲህ ነው ጥንቃቄዎች የሚያስፈልጉት። ከቤታችን ጀምሮ ጥንቃቄ ያስፈልጋል። ከዛ ደግሞ ሐኪም ጋር ደግሞ በጊዜ ሄዶ ደግሞ አስፈላጊውን ህክምና ማድረግ እዚህ ደረጃ ላይ ሳይደረስ ዶክተር ኤልያስ ሰይድ ሲራጅ በዚህ በዩናይት ስቴትስ በፔንሲልቬኒያ ክፍለ ግዛት የሚገኘው የቴምፕል ዩኒቨርሲቲ ተባባሪ ህክምና ፕሮፌሰርና የስኳር ህክምና ክትትል ክፍል ኃላፊ፣ በሌላ መሰል የአድማጭ ጥያቄ መልሰ እንደምናገኘው ተስፋ አደርጋለሁ። ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። አድማጮች፣ ሁለተኛውና የመጨረሻው ሳምንታዊ መደበኛ ፕሮግራም ይቀጥላል። ንግድና ምጣኔ ሀብት የብሪታንያ መንግሥት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪዎችና በሌሎች አጋርነት የዘረጋው መርሃ ግብር ፒቢኤስን መርዳቱን አቋርጦ በምጣኔ ሀብት እድገት በተለይ ሥራ ፈጠራ ላይ የሚያተኩር መርሃ ግብር መቀየሱ ይታወቃል። የሰብአዊ መብት ተሟጋች ተቋማት መሠረታዊ የትምህርት የጤና እንደዚሁም የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት የሚውለው መርሃ ግብር በአፈጻጸሙ ላይ የሰብአዊ መብት ጥሰቶች ተመዝግቦበታል በሚል የመብት ድርጅቶቹ በኢትዮጵያ ያለውን አሰራራቸውን እንዲያስተካክሉ ሲጠይቁ ቆይተዋል። የምሽቱ ንግድና ምጣኔ ሀብት የብሪታንያ የውጭ ልማት ድርጅት ድፍድ በድረገጹ እርዳታው በምጣኔ ሀብት ልማት በተለይ በሥራ ፈጠራ የዜጎችን ገቢ በማሻሻል ድህነትን ለመቀነስ ለተወጠኑ መርሃ ግብሮች እንደሚያተኩር መግለጹ ይታወሳል። ለመሆኑ ይህ መርሃ ግብር በኢትዮጵያ ሕዝብና በመንግሥት ዕድገት ላይ የሚኖረው አስተዋጽኦ ምን ይሆናል? ከ30 ዓመታት በላይ የዓለም ባንክን ጨምሮ በሌሎች የልማት ተቋማት የሠሩት ባለሙያ ዶክተር አክሎግ ቢራራን ለውይይት ጋብዣለሁ። መንግስት፣ ይህን የምሰጠውን ገንዘብ አቆማለሁ በሚልበት ጊዜ ለኢትዮጵያ ገንዘቡን እርዳታውን እከለክላለሁ ማለቱ አይደለም። ግልጽ እንዲሆን ያስፈልጋል። ግን ይህን ወደ ሌላ አቅጣጫ ለመብራት እንፈልጋለን የሚል ነው። እንግዲህ እዚህ ስንመለከት በነኚህ ድርጅቶች በዓለም ባንክ መሪነት በኢትዮጵያ መሰረታዊ የሆኑ የጤና የትምህርት፣ ንጹህ ውሃ የግብርና ልማት ወዘት አቅርቦቶችን ለማሟላት ነው የተዘረጋው። እንግዲህ ይሄ ፒቢኤስ መርሃ ግብር አሁን የእንግሊዝ መንግስት በምጣኔ ሀብት ልማት፣ ለምሳሌ ስራ በመፍጠር የዜጎችን ገቢ በማሻሻል የሚውሉ መርሃ ግብሮች እንዲያተኩር ነው ገንዘቡን እንዳዞረ በድረ ገጹ የገለጸው። ይሄ በአንድ ኢትዮጵያዊ፣ በተለይ በገጠር አካባቢዎች በሚኖሩ ኢትዮጵያውያን ህይወት ላይ ምን አይነት ተጽዕኖ ይኖረዋል? እንዴት ነው የሚመለከቱት ይሄን? አዎ መቼም ዓለም ባንክም ሆነ የእንግሊዝ መንግስት የእርዳታ ክፍል የሚሉት የስራ ዕድልን መፍጠር አግባብ ይኖረዋል፣ የገጠሩም ሆነ የከተማው ወጣት ህዝብ። ምክንያቱም በየአመቱ እንደሚታወቀው ኢትዮጵያ በጣም ወጣት የሆነ ህዝብ ብዛት ያለባት ናት። በየአመቱ አገሪቱ ቢያንስ ከሁለት ሚሊየን ስራዎች ለሁለት ሚሊዮን በላይ ለሚሆኑ ኢትዮጵያውያን ወጣቶች ስራ መፍጠር ይኖርባታል። ስለዚህ ስራ በመፍጠሩ በኩል የኢኮኖሚው መዋቅር እየተለወጠ እንዲሄድ የሚለው ምንም የሚያከራክር አይመስለኝም። ችግሩ ምንድን ነው? በአፈጻጸም ደረጃ ላይ የሚኖረው የፖሊሲ እና የመዋቅር ችግር ነው። ወጣቶች እድል ይኑራቸው። ምክንያቱም ወጣቱን ያልተከ ያልተንከባከበ አገር የትም ሊደርስ አይችልም። ኢትዮጵያ በአሁኑ ጊዜ የምትታወቅበት ብዙ ነገር አለ። ከእነዚህ መካከል ማህበረሰቡን የሚመለከት በተለይ ወጣቱን ትውልድ አብዛኛው የኢትዮጵያ ወጣት የስራ እድል የለውም። ተምሮም እየተሰደደ ነው። ባለፈው አመት ሳውዲ አረቢያ የነበሩ መቶ ስልሳ ሺህ የሚሆኑ የቀን ሰራተኞች ወደ ኢትዮጵያ ተመልሰው ነበር። እነዚህ የተመለሱት ኢትዮጵያውያን ስራ ስላላገኙ ተመልሰው ወደ መጡበት ወደ ሳውዲ አረቢያ እና ወደ ሌሎች የመካከለኛው ምስራቅና የገልፍ ሀገሮች ተመልሰዋል። ስለዚህ ምን አይነት ችግር አለ? ምን አይነት ችግር እንትን ለማለት ነው ለመፍታት ነው እንደዚህ ያለ አቀራረብ የሚኖረው የሚለው አግባብ ያለው ጥያቄ ይመስለኛል። እንግዲህ የልማት ሐሳቡን ወይም አቅጣጫውን መለዋወጥ ለውጥ የሚያመጣ ይመስሎታል የሚል ጥያቄ ነው። የመጨረሻው ጥያቄ የሚሆነው ይህን የማነሳው ለምንድን ነው ከምርጫ ዘጠና ሰባት አስቀድሞ በነበሩት ጊዜያት የእንግሊዝ የእርዳታ ድርጅቶችም ሆኑ እንደዚሁ በዓለም ባንክና በዩናይትድ ስቴትስ መንግስት የሚታገዙ የልማት ድርጅቶች በቀጥታ ለመንግስቱ የበጀት ድጋፍ የሚያደርጉበት በተለይ ደግሞ የሴፍቲ ኔት መርሃ ግብርም እንደዚሁ በስፋት ኢትዮጵያ ውስጥ ስራ ላይ የዋለበት ነበረ። በዛንም ጊዜ የሰብአዊ መብት ድርጅቶች ለምርጫ ቅስቀሳ የፖለቲካ ጥቅምን ለመግዛት ውሏል፣ ይሄ እርዳታ በሚል አቅጣጫ ቀይሮ ይሄ መሰረታዊ አቅርቦቶችን ለማሟላት የተዘረጋው መርሃ ግብር ከምርጫ 97 በኋላ መጣ። አሁን እንደገና ደግሞ በዚህ በምርጫ ዓመት አቅጣጫ እየቀየረ ይመስላል። እንደው ቢያንስ በእንግሊዝ መንግስት በኩል አሁንስ፣ በዚህ በምጣኔ ሀብት ልማት ስራ በመፍጠር በመሳሰሉት የዜጎችን ገቢ በማሳደግ በመሳሰሉት መርሃ ግብሮች ምን አይነት ተጠያቂነት፣ ምን አይነት ግልጽነት መስፈርቶች ሊኖሩ ይገባሉ? ይህን ለመመለስ ያሉትን ችግሮች ራሱ ዓለም ባንክ ያካሄደው ጥናት አለ። ይህ መሰረታዊ የሆነ ለድህነት ቅነሳ የሚካሄደው እርዳታ ውጤታማ ነው አይደለም የሚል ጥያቄ አቅርቦ በሁለት በፈረንጆች አቆጣጠር ሁለት ሺህ አስራ አንድ አመተ ምህረት ያቀረባቸው እንትኖች አሉ፣ ዘገባዎች አሉ። አንደኛ የኑሮ ውድነቱ እያደገ ስለሄደ ምንም እንኳ የውጭ እርዳታው ጠቃሚ የሆነ አስተዋጽኦ ቢያደርግም የሰዎች የግለሰቦች የመግዛት አቅማቸው ደክሟል፣ የሚል ነው። ሁለተኛ እንደ ኢትዮጵያ ባሉ አንዳንድ ጊዜ በተፈጥሮ የተነሳ ድርቅ በሚመጣባቸው አገሮች ዘላቂነት ባለው መዋቅራዊ ለውጥ በሚያሳይ አስተማማኝ በሆነ የኢኮኖሚ አመራር ትመራለች አገሪቱ ወይን ሳትመራ የሚለው በዚህ ዘገባ ላይ ድርቅ ቢመጣ ችግር ይመጣል የሚል ነው። ስለዚህ ነዋሪዎቹ ዋስትና የላቸውም የሚል ትርጉም ነው የምሰጠው። ሌላ የሕዝቡ እድገት በትምህርት በኩል እርግጥ ነው ጥሩ ውጤት ያሳየ ይመስላል። ነገር ግን ስራና ትምህርትና እድገት የስራ ዕድል አንድ ላይ አልተያያዙም የሚል ነው እና በሌላ አነጋገር የስራ እድል በጣም አስቸኳይ በሆነ መንገድ በተቀነባበረ ሁኔታ መፈጠር ይኖርበታል ማለት ነው። ይሄ ደግሞ የሚያሳየው ምንድን ነው? የኢኮኖሚ መዋቅር እንዲሁ በእርሻና በአገልግሎት ሊመራ አይችልም። እንደዚያ ከሆነ ኢትዮጵያ ካለችበት አዘግት ልትወጣ አትችልም። ኢንዱስትሪ መስፋፋት ይኖርበታል። በገጠር ያለው መሬት በአግባብ ባለው መልክ ትንሽ መሬትም ቢሆን ከፍተኛ አስተዋጽኦ እንዲኖረው ያስፈልጋል ማለት ነው። በሌላ በኩል ደግሞ የተናገረው ምንድን ነው? የኢትዮጵያ መንግስት እድገታዊ መንግስት ስለሆነ ከፍተኛውን የኢኮኖሚ እንቅስቃሴ የሚያካሄደው እሱ ስለሆነ፣ የእድገቱን እንቅስቃሴ የሚያካሄደው መንግስት ለግዙፍ ልማቶች የሚያወጣው ለምሳሌ ለውሃ ኃይል ማመንጫ ለመሳሰሉት የሚያወጣው ገንዘብ ወጣቱ ትውልድ ስራ እንዳያገኝ ኢንዱስትሪ እንዳይስፋፋ ችግር ፈጥሯል የሚል ነው። የተወሰነ ገንዘብ ስላለ ያን የተወሰነ ገንዘብ የሚቆጣጠረው መንግስት ከሆነ ማህበራዊ የአገልግሎቶች ላይ ሊውል የሚገባው ገንዘብ ለሌሎች ልማቶች ይውላል ማለት ነው። ይሄ ተጽዕኖ አለ ነው የሚለው። በመጨረሻ ለማለት የምፈልጋቸው ሁለት ነጥቦች አሉ። የፖሊሲ ነጥቦች ናቸው። በቅርብ ጊዜ የቀድሞው የደቡብ አፍሪካ ፕሬዚደንት ምቤኪ የመሩት የአፍሪካ አንድነት ማህበር እና የአፍሪካ ኢኮኖሚክ ኮሚሽን ያደረጉት የኤክስፐርቶች ወይም የሊቆች ጥናት ነበር። ይሄ የሊቆች ጥናት የሚያሳየው ምንድን ነው? ኢትዮጵያ አስር ሙሰኝነት ከፍተኛ ከሆኑባቸው ሀገሮች መካከል አንዷ ናት ይላል። እንግዲህ የዚህን የዚህን እንትን ለማያያዝ እፈልጋለሁ። እንግዲህ ከአገር እየሸሸ ከህግ ውጪ የሚወጣ ገንዘብ አለ ማለት ነው በኢትዮጵያ ውስጥ ምን ያክል ነው ብለን ምንጠይቅ ይኸው ጥናት የሚያሳየው ምንድን ነው በአራት ዓመታት ብቻ ከሁለት ሺ አስር እንደ አውሮፓ አቆጣጠር እስከ ሁለት ሺ አስራ አራት ብቻ አስር ቢሊየን ዶላር ከኢትዮጵያ አሻሽቷል ሁለት መቶ ቢሊየን ብር ማለት ነው እንግዲህ ለማሰብ አስቸጋሪ አይደለም ይሄ ገንዘብ በአገር ውስጥ ቢኖር ኑሮ ብዙ ፋብሪካዎችን ለመገንባት ይቻል ነበር፣ ብዙ መሰረተ ልማቶችን ለማካሄድ ይቻል ነበር፣ ድህነትን ለመቀነስ ይቻል ነበር ማለት ነው። ስለዚህ አገሪቱ በአንድ በኩል ብዙ እርዳታ ብታገኝም በሌላ በኩል እየተሰረቀ እየተዘረፈ ከሀገር የሚሸሽ ከሆነ የተገኘው ካፒታል ይቀንሳል ማለት ነው። እንግዲህ ይሄ የፖሊሲ ጥያቄን እንትን ይላል። በኢትዮጵያ ውስጥ በአሁኑ ጊዜ የህዝብ ድምፅ በፖሊሲ በኩል ተሳትፎ አለ ወይ የሚለውን ጥያቄ ማቅረብ ይኖርብናል። ግዴታችን ነው በምርጫ ውስጥ ይሄ መንደርደሪያ ሀሳብ ሆኖ ኢትዮጵያውያን እንዲዋዩበት ይገባል የሚል ግንዛቤ አለኝ። በጣም ነው የማመሰግነው። ከሰላሳ ዓመት በላይ ባንክና በሌሎች የልማት ድርጅቶች የሠሩ የምጣኔ ሀብት ባለሙያ ናቸው ዶክተር አክሎግ ቢራራ ለሰጡን ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ። አድማጮች የማጠቃለያ ዜናዎችን አሰምተን ከመሰነባበታችን በፊት ጥቂት ደቂቃዎች አሉ። ሰለሞን፣ አሁን የመሐመድ አማንን ዜማ ነው የያዝነው። መልካም የሆነ የአማርኛና የኦሮምኛ ዜማ ነው። ጀሚላ ይላል

Mama, Mama, I saw something. Come Mama, you to Come to Mama, you not Come to Mama, you're you ይህንን ሞቅና ደመቅ ያለ የመሐመድ አማንን ዜማ ደግሞ የመረጠልን ንጉሱ ታምሬ ነው። አየሩን ሲያደምቅ አምሽቷል። እናመሰግናለን ንጉሱ። አድማጮች፣ አሁን የምሽቱን ዋና ዋና ዜናዎች በድጋሚ እናስታውሳችሁ። አንድ የዩናይትድ ስቴትስ የመኪና አምራች ኩባንያ በኢትዮጵያ በኤሌክትሪክ ኃይል የሚሰሩ መኪናዎችን ለመፈብረክ የመግባቢያ ሰነድ ፈረመ። የዛምቢያ ፕሬዚዳንት ኤድጋር ሉንጉ በአደባባይ ተዝለፍልፈው ከወደቁ ከሁለት ቀናት በኋላ ወደ ደቡብ አፍሪካ ለሕክምና ምርመራ መጓዛቸው ተገለጸ። በግብፅ የሳይናይ ሰርጥ በዛሬው ዕለት ፈንጂዎችን የጫነ መኪና በፖሊስ ጣቢያ ላይ ባደረሰው ፍንዳታ አንድ ሰላማዊ ሰው ሲሞት፣ ሌሎች 24 የፖሊስ ባልደረቦች መቁሰላቸውን የሀገሪቱ ባለሥልጣናት አስታወቁ። የአይቮሪ ኮስት ቀዳማዊት እመቤት ሲሚዮን ባግቦ ከአራት ዓመታት በፊት በሀገሪቱ የተካሄደውን ፕሬዚዳንታዊ ምርጫ ተከትሎ ከተቀሰቀሰው ሁከት ጋር በተያያዘ የ20 ዓመታት እስራት ተበየነባቸው። በመዲናዋ አቢጆ በዛሬው ዕለት ያስቻለው ችሎት ሚስ ባግቦ የታጠቁ ወረበሎችን በማደራጀት የሀገሪቱ የጸጥታ አካላት ሥራቸውን እንዳይሰሩ አድርገዋል። በዚህም ምግባራቸው ከ3000 በላይ ሰዎች ለሞቱበት ሁከት ተጠያቂ ናቸው ሲል ፍርድ ቤቱ በ20 ዓመታት እስራት እንዲቀጡ በይኖባቸዋል። በዓለማችን የወባ በሽታን ለመዋጋት የሚካሄደው ፍልሚያ የድል ውጤት እየተሰማበት ነው። በወባ ምክንያት የሚሞቱ ሰዎች ቁጥር በ50 ከመቶ በሚጠጋ አሐዝ ቀንሷል ተብሏል። የኢራን የውጭ ጉዳይ ሚኒስትር በዛሬው ዕለት እንዳስታወቁት ከዩናይትድ ስቴትስ ኮንግረስ የማስጠንቀቂያ ደብዳቤ ደርሷቸዋል። ኢራን ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አስተዳደር ጋር የኒውክሌር ስምምነት ላይ ለመድረስ በድርድር ላይ ሳለች ከኮንግረሱ ሪፐብሊካን ሴናተሮች የደረሰው ደብዳቤ ማንኛውም አይነት ስምምነት ፕሬዚዳንት ባራክ ኦባማ የስልጣን ዘመናቸው ሲያበቃ ኮንግረሱ እንደሚሰርዘው የሚተነትን ነው ብለዋል። ይህም መተማመን የሚያጠፋ እንደሆነ ባለስልጣኑ አስታውቀዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የራሻ መንግስት የዩክሬይንን ድንበር ለማካለል ያወጣውን ስልት አስመልክቶ የአውሮፓ ምክር ቤት መሪ ዶናልድ ታስክ ጋር በዛሬ ዕለት በዋሽንግተን ዲሲ ተገናኝተው ተነጋግረዋል። በስተ መጨረሻ በሚያንማር የትምህርት አሰጣጥ ለውጥ እንዲደረግ የጠየቁ ተማሪዎች በዛሬ ዕለት ያካሄዱትን ሰላማዊ ሰልፍ የፖሊስ ኃይል በትኗል። የሁከት አስወጋጅ ፖሊስ ተማሪዎችን በቁመጥ በመደብደብ ተከልለው ከቆዩበት ካብ አባሯል። በርካታ ተማሪዎችን በፖሊስ እየተደበደቡ ወደ ግልጽ ተሽከርካሪ ሲጫኑ ታይቷል። የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና ሄኖክ ሰማግዘንን ሰላም፣ ደህና ደሩ። አሁን የትግርኛ ቋንቋ ዝግጅት ይቀጥላል። ሰላም፣ መልካም ምሽት።